ጌታ እናመሰግናለን። እንቀመጣለን። በሐዋርያ ስራ ውስጥ የተገለጡ መለወጦችን ነው እያየን የነበረውና የጳውሎስን መለወጥ አይተናል። የሊዲያን መለወጥ አይተናል። ሰዎች እንዴት ነው ወደ ጌታ መጥተው ክርስቲያኖች የሆኑት? እና የዛሬው መልእክታችን ደግሞ የወህኒው ጠባቂ ድንቅ መለወጥን ወይም ድንቅ ለውጥን ነው የምናየው። አንዳንድ ሰዎች ክርስትና ማለት ልክ በቡድን ውስጥ እንደ መቀላቀልና እንደ መኖር አድርገው ያስቡታል። ግን ክርስትና ከዛ የተለየ ነገር ነው ወይም በባህል ተሰብስበ ተዋህደን በአንድነት እግዚአብሔርን እናመልካለን ብለን የምናስበው አይነት ሃይማኖት እንደሆነ አድርገው ያስባሉ ግን ትክክል አይደለም መጽሐፍ ቅዱስ የሚነግረን ሰዎች ክርስቲያን የሆኑት ከተለያየ ባክግራውንድ ነው እና ከተለያየ ሁኔታ የህይወት አጋጣሚ የተለያዩ ጾታዎች ሴቶችም አሉበት ልጆች አሉበት ወንዶች አሉበት እና ትልልቅ ባለስልጣኖች ጌታን ተቀብለዋል እና ክርስትና የሚባለው የእምነቱ ሰዎች ሲገቡ በመጀመሪያ በህይወታቸው ታላቅ ለውጥ ነው የሚከናወነው እና ያንን ለውጥ ነው እዚህ ሐዋርያ ስራ ውስጥ የምንመለከተው እና ባለፈው ሳምንት ያየናት ሊዲያ የምትባለው ሴት ነጋዴ የነበረች ከጣዖት አምልኮ ወደ አይሁድ አምልኮ አንድ ስቴፕ የመጣች ግን ጌታን ገና ማታውቅ ጳውሎስ ሲናገር እግዚአብሔር ልቧን ከፈተላት ከዛ ጌታን አምና ቤተሰቧ ሁሉ እንደተለወጠ ነው እንዳውም ያየ ነው። የዛሬውም ሰውዬ ልክ እንደዚሁ ነው የተለወጠው፣ እና ጥቂት ነጥቦችን በመጠቃቀስ እንዴት እንደተለወጠ እንመለከታለን። በመጀመሪያ አጠቃላይ አውዱን እንድናይ ፈልጋለሁ። የነ ጳውሎስ እስር ቤት መጣል ነው የመጀመሪያው የታሪኩ መነሻ እና ከቁጥር 19 ጀምሮ እስከ 24 ያለውን እዚህ ሐዋርያት ሥራ ምዕራፍ 16 ላይ ብታነቡ፣ ጳውሎስና ሲላስ በፊልጵስዩስ ከተማ ናቸው። ፊልጵስዩስ ከተማ ሰዎች ጌታን እየተቀበሉ ነው። ከዛ አንዲት የሰዎች ገረድ ትከተላቸው ነበር። ሰራተኛ ናት እና ጠንቋይ ናት፣ የጥንቆላ መንፈስ አለባት እና እየተከተለቻቸው የእግዚአብሔርን የማዳን መንገድ የሚነግሩን እነዚህ ሰዎች ናቸው የግሪኩ የሚነግሩን ነው የሚለው እዚህ ላይ የአማርኛው የሚነግሯችሁ ብሎ ነው የተተረጎመው የእግዚአብሔርን የመዳንን መንገድ የሚነግሩን ሰዎች እነዚህ ናቸውና ስሟቸው እያለች ትናገር ነበር በጣም ከዛ ብዙ ቀን ነው ይህንን ያደረገችው እና አንድ ቀን ጳውሎስ ዞር ብሎ መንፈሱን እንዲወጣ አዘዘው። መንፈሱ ወጣ። መንፈሱ ሲወጣ ለቤተሰቦቿ የምታመጣው ትርፍ ቀረ። የሰዎች ሰራተኛ ናት እና እሷ ስትጠነቁል ሰው ገንዘብ እየከፈለ ነው የሚያስጠነቁለው። ስለዚህ ገንዘብ ያገኛሉ። ቀጥረዋታል። እንደገና በእሷ ይነግዳሉ ሰዎቹ። ስለዚህ ንግዳቸው ሲያቆም ምንድን ነው ማድረግ ያለባቸው? ይህንን ንግድ ያቆሙት ጳውሎስ እና ሲላስ ናቸው። እነሱም ማሳደድ አለብን አሉ። ደበደቧቸው፣ ጎተቷቸው። ከዛ በኋላ ወስደው እስር ቤት ገዢዎች ጋር አቀረቧቸው፣ እስር ቤት ጣሏቸው። አሁን ጳውሎስ እና ሲላስ ልብሳቸው ተገፎ ተደብድቦ ደም በደም ሆነው ቆሳስለው አባብጠው እስር ቤት ተጣሉ። አሁን ይህን ነው አጠቃላይ ሁኔታው የሚያሳየንና ግን እነዚህ ሰዎች እስር ቤት ሲወድቁ እኔ እዚህ ጋር ያስቀመጥኩት ነገር አለ። በጣም አስደናቂ ምስክርነት ነበራቸው። ደምተዋል፣ ልብሳቸው ተቀዳደዋል በላያቸው ላይ እና ቆሳስለዋል። ብዙ እስረኞች እስር ቤት ሲገቡ የሚያደርጉትን ነገር ሲያደርጉ አናያቸው። እስር ቤት ሰዎች ሲገቡ ምንድን ነው የሚያደርጉት? በወንጀል ሲታሰሩ ወይም በተለያየ መንገድ ይራገማሉ፣ ያማርራሉ። መሐላዎች ይደረድራሉ፣ ብዙ ቁጭት ውስጥ ይገባሉ። እንደውም የበቀል ነገር ያስባሉ። እስር ቤት ውስጥ ብዙ የበቀል ነገሮች ይደረጋሉ እና እንደዛ እንደዛ አይነት ነገር እያሰቡ ነው የሚገቡት እስር ቤት ግን እነዚህ የተለዩ ሰዎች ናቸው። ተደብድበዋል፣ ልብሳቸው ተገፏል፣ ልክ ነው፣ ደም በደም ሆነዋል፣ ግን ደስተኞች ነበሩ። አሁን ሐዋርያቱም በሙሉ ሐዋርያት ሥራ ውስጥ ስትመለከቱ ስደት ባጋጠማቸው ሰዓት ሁሉ ስለ ክርስቶስ ኢየሱስ ስም መነቀፋችን ትልቅ ባለጠግነት ነው፣ እግዚአብሔር ይመስገን ስለ ስሙ በመሰደባችን ብለው ሲያዝኑ ሲጨነቁ አታዩም፣ ግን ሲደሰቱ ትመለከታላችሁና የተለዩ እስረኞች ናቸው ደስተኛ የሆኑ እስረኞች ናቸው። እና ያ እስር ቤት ምናልባት በታሪኩ ለመጀመሪያ ጊዜ እንዲህ አይነት እስረኞች ያየው ያን ቀን ነው። እና በእንጨት እግራቸው እንዲጣበቅ ይሄ አሁን በኋላ የተለወጠው ሰውዬ አሳልፈው ሲሰጡት ለሱ በያን ጊዜ እግር ብረት የሚባለው በእንጨት ሁለት እንጨቶች ይመጡና በማሰሪያ ይታሰራሉ። ማንም ሰው አይፈታቸውም። ስለዚህ እግራችሁ በእንጨት ውስጥ ነው የሚሆነው። መቆማችሉም በቃ ባስቀመጧችሁ ቦታ ብቻ ነው የምትቀመጡት። አሁንም አንዳንድ ሀገሮች ይሄ አይነት ስርዓት እንዳለ ይታወቃል እና ታዲያ ሌሎች ወንጀለኞች እስረኞች እግራቸውን ስጡ ሲባሉ በጣም ተነጫንጨው ተወራግጠው በዱላ ተደብድበው ነው የሚሰጡት። እነዚህ ግን በደስታ እንደሰጡ ነው የሚታመነው እና ከዚህ በላይ እነዚህ ሰዎች ያደረጉት ነገር አለ። ልክ ተመልከቱ፣ እኩለ ሌሊት ሲሆን ይሄ አውዱን ነው እያሳየኋቸው ያለው። ልክ እኩለ ሌሊት ሲሆን፣ ቁጥር 25 በመንፈቀ ሌሊትም ጳውሎስ እና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር። እስረኞችም ያደምጧቸው ነበር። አሁን ተመልከቱ። ደምተዋል፣ ቆስለዋል፣ በግርብረት ውስጥ ነው ያሉት። ውስጠኛው በጣም አደገኛ እስረኞች የተባሉ ተቀመጡበት ቦታ ነው ያሉት። ቆይተው መዘመር ጀመሩ፣ መጸለይ ጀመሩ። እና እንዳነበብኩላችሁ ቁጥር 25 እስረኞቹም ሁሉ ያደምጧቸው ነበር። አሁን አንዳንድ ነገሮችን አስቤያለሁ። ይህን ይህንን ቃል ሳስብ እነ ጳውሎስ ምን ብለው ነበር የሚዘምሩት? ምናልባት እኛ የዘመርንውን አይነት መዝሙር ክብር ኢየሱስ ጌታችን፣ ክብር በእኛ ላይ ዘምረው ነበር ብዬ አስባለሁ። ይሄ ኃያል ታላቅ አምላክ ጌታ አምላኬ ደነቃለሁ በአሰራርህ በድንቅነትህ እያሉ ዘምረው እንደነበረ አስባለሁ። ያን ጊዜ ወይም ደግሞ ከመዝሙረ ዳዊት ውስጥ ያሉ አስደናቂ መዝሙሮችን የጌታን ማዳን የሚጠቅሱ መዝሙሮችን ዘምረው እንደነበረ አስባለሁ እና እየጸለዩትስ ነገር ምን ብለው ጸልየው ነበር? እኔ አሁን ሳስብ ነው እዚህ ጥቅስ ላይ ተመርኩዤ እና አንዳንድ ነገሮችን እያነሱ ይጸልዩ እንደነበረ እውነት ነው። ጸሎታቸው በእርግጥ እየተፈራረቀ እንደነበረ አስባለሁ። አንድ ጊዜ ሲላስ፣ አንድ ጊዜ ጳውሎስ፣ አንድ ጊዜ ሲላስ፣ አንድ ጊዜ ጳውሎስ እና አንዱ ጸልዮ ሲጨርስ አንዱ በምስጋና አሜን እያለ ይጸልዩ እንደነበረ ነው የማስበው እና ጸሎቱ መቼም የሚገርም ጸሎት መሆን አለበት። ቅድም እንዳልኩት ለመጀመሪያ ጊዜ ያ እስር ቤት እንደዚህ አይነት ሰዎች ያየው ለመጀመሪያ ጊዜ ነው። የሚጸልዩ ሰዎች ስለምን ስለምን ይጸልዩ ነበር? እኔ ሳስብ ስለ ደህንነታቸው፣ ጌታ ኢየሱስ ደምህን አፍስሰህ በመስቀል ላይ ተሰቅለህ ስላዳንከን ምስጋና ላንተ ይሁን እና ስለተቀበሉት መከራ ስለተደበደቡት፣ መደብደብ ለምንድን ነው ይህንን የምትለው ብትሉኝ፣ ሮሜ ምዕራፍ 12 ላይ ሐዋርያው ጳውሎስ ነው የጻፈው፣ አሁን የምናገርበት ጳውሎስ እና ምን አለ ሲያሳድዷችሁ ይቅር በሉ። ስለ ክርስቶስ ሲያሳድዷችሁ እና ሲረግሟችሁ መርቁ፣ ባርኩ፣ ስለ እነሱ ጸልዩ ብሎ ነው የተናገረው እና ስላሳደዷቸው ሰዎች፣ ስለደበደቧቸው ሰዎች እግዚአብሔርን እያመሰገኑ ጌታ ሆይ የእኛን አይነት ድል የእኛን አይነት ህይወት እባክ ስጣቸው እያሉ ይጸልዩ እንደነበረ አስባለሁ። ስለ እግዚአብሔር ቸርነት ስለ እስረኞቹ ሁኔታ አሁን መዓት እስረኞች እንዳሉ ነው፣ እዛ ቤት የሚታወቀው ተመልከቱ። ነፍሰ ገዳዮች አሉ። ምናልባት በጥቂት ቀናት ውስጥ በመስቀል የሚሰቀሉ ማለት በመስቀያ የሚሰቀሉ የሚገደሉ እስረኞች ሊኖሩ ይችላሉ። የፖለቲካ እስረኞች አሉ። ተራ ሌቦች፣ ዱርዬዎች ይኖራሉ እዛ እስር ቤት ውስጥ ለእነዚህ ሁሉ። እነዚህ ሰዎች ይጸልዩ ነበር። እግዚአብሔር ሆይ እነዚህን እስረኞች እንደኛ ብትለውጣቸው፣ ከኃጢአት ከአመፅ ለውጠ ብታመጣቸው ሰው ይሆናሉ፣ ዓላማ ያላቸው ሰዎች ሰው ሆነው መኖር የሚችሉ ሰዎች ይሆናሉእና እና እባክህ ኃጢአታቸውን ይቅርበል በምሕረትህ ተመልከታቸው ብለው ይጸልዩ እንደነበረ ያስባሉ። እና ተመልከቱ ቁጥር 25ን በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር። እየጸለዩ ይሄ እየጸለዩ የሚለው ቃል ጸልዮ ማቆም አይደለም፣ ኮንቲኒስ የሆነ ነገር ነው የሚናገረው እና እየቀጠለ ያለ ነገር ነው። ዝማሬውም እየቀጠለ ነው እና ጌታን ያመሰግኑ ነበር። እስረኞቹም ደግሞ ምን ያደርጓቸው ነበር? ያደምጧቸው ነበር። የሚታወቀው በእስር ቤት ውስጥ እስረኛ ሲገባ ሲነጫነጭ፣ ሲናደድ ቆይ ነገ ወጥቼ ገላለሁ ሲል ነው። ግን እነዚህ ሲያመሰግኑ፣ ለእነዚህ ለታሰሩ ሲጸልዩ ነው እየሰማቸው ያለው እና አስደናቂ ነገር ነው። ልክ እንደዚህ እነሱ እያደረጉ እያሉ አንድ ድንገተኛ ተአምር ተከናወነ። ምንድን ነው የተከናወነው? ቁጥር 26 ድንገትም የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ በዚያን ጊዜም ደጆቹ የእስር ቤቱ ደጆች በሙሉ ስንት በር እንዳለው አይታወቅም። ደጆቹ በሙሉ ተከፈቱ። የሁሉም እስረኛ እስራት ተፈታ። ታያላችሁ፣ አስደናቂ ተአምር ተከናወነ እና ድንገት እየጸለዩ ነው እስረኞች እያደመጡ ይሄ ነገር ተከናወነ እና እኔ አሁን እንደዚህ አስባለሁ እስረኞቹ በሙሉ ይህንን ጸሎትና ዝማሬ እየሰሙ ያሉት በሙሉ ይሄ የምድር መንቀጥቀጥ የነዚህ ሰዎች አምላክ ያደረገው ነገር ነው። በሮች ሁሉ ተከፍተዋል። የነዚህ ሰዎች አምላክ ያደረገው ነገር ነው። የእኛም እስራት በሙሉ ምን ሆኗል? ተፈቷል። የማን አምላክ የሰራው ነገር ነው? የነዚህ የእስረኞች አምላክ የሰራው ነገር ነው። እውነት ነው። የክርስቲያኖች አምላክ ታላቅና ብርቱ ኃይለኛ፣ ገናና፣ ታላላቅና ድንቅ ነገሮች ማድረግ የሚችል አምላክ ነው የእኛ ፈጣሪ እግዚአብሔር። እና እኔ አንድ ነገር እዚህ አስቀምጫለሁ፣ የተለያየም ቦታ ይሄንን ነገር ተናግሬዋለሁ። ይሄ ተአምር በዛ ሰዓት በእስረኞቹ በተሳሳተ መንገድ አልተተረጎመም ነበር እና የተሳሳተ ጥቅም ውስጥም አሉ አለም ነበር ይሄንን የምለው በአሁኑ ጊዜ በጣም ብዙ ተአምር ተደረገ ተአምር ሆነ እየተባለ ሲነገር እንሰማለን ግን ብዙ ጊዜ እውነት ከሆነ አቢዩዝ ሲደረግ ነው የሚታየው። ማለት ተአምሩን ሰዎች ለራሳቸው ጥቅም ሲጠቀሙበት ይታያሉ። እዚህ ጋ ግን ማንም ሰው ለራሱ ጥቅም አልተጠቀመበትም። እስረኞቹ ተመልከቱ። የእስር ቤቱ ጠባቂ በኋላ ደንግጧል፣ ተረብሿል፣ ተንቀጥቅጧል። እስረኞች ያመለጡ መስሎት ነው። ግን አንድም እስረኛ አላመለጠም። ጳውሎስ ሲናገር ሁላችንም እዚህ ነው ያለነው፣ አንድም ሰው ያመለጠ የለም። ይሄ ተአምር የሆነው ከማን ነው? ከእግዚአብሔር ነው። የእግዚአብሔር ተአምር ሲደረግና ሲከናወን፣ እውነተኛ ተአምር፣ ማንም ሰው ተአምሩን ተጠቅሞ ለራሱ ጥቅም ለራሱ አገልግሎት አያውለውም። ይሄ እውነት ነው። እዚህ ቦታ የተገለጠው እና የሚገርም ነገር ነው። በተሳሳተ መንገድ አልተተረጎመም። አንዳንዶቹ እስረኞች መጥተው እጃችን ተፈቷል፣ ምን ትጠብቃላችሁ? በሩ ተከፍቷል፣ ምን ትጠብቃላችሁ? እናምልጥ ብለው ሲያመልጡ አታዩ። ሁሉም እዛው ቁጭ ብለው የሚሆነውን ነገር እየጠበቁ ነው ያሉትና በጣም የሚገርመኝ ከመጽሐፍ ቅዱስ ክፍል ውስጥ የሚገርመኝ ተአምርና ውጤት ያለበት ቦታ ነው ብዬ እናገራለሁኝ። ግን አሁን ከዚህ ቀጥሎ የሚሄደው የወህኒው ጠባቂ ህይወትን ነው። አሁን ቁጥር 27 ላይ ስትመጡ የወህኒውም ጠባቂ ከእንቅልፉ ነቅቶ የወህኒው ደጆች ተከፍተው ባየ ጊዜ እስረኞች ያመለጡ መስሎት ራሱን ይገድል ዘንድ አስቦ ሰይፉን መዘዘ። ጳውሎስ ግን በታላቅ ድምፅ ጮሆ ሁላችን ከዚህ አለንና በራስ ክፉ ነገር አታድርግ ብሎ ጮኸ ይላል እና የወህኒው ጠባቂ ህይወትን በተመለከተ ጥቂት ነገር መናገር እፈልጋለሁ። በመጀመሪያ ይመራ የነበረውን ህይወት ነው። በዚህ በዓለም ታሪክ ውስጥ የወህኒ ቤት ጠባቂ ለመሆን የሚመጡ ሰዎች በአንዳንድ የህይወት መንገድ ያለፉ ሰዎች ናቸው። ዝም ብሎ ማንም ሰው ዩኒቨርሲቲ ግራጁዌት አድርጎ የወህኒ ጠባቂ መሆን አይችልም ነበር። ድሮ ምንድን ነው የሚሆነው የነበረው? የአንድ ሰው ወታደር ሆኖ የጦር አዛዥ ሆኖ ሻለቃ ወይ ከዛም በላይ ባለ ስልጣን ጦር ይመራ የነበረ ሰው እና በጦርነት በጣም ብዙ ጭካኔ፣ አረመኔያዊ ነገር ያየ እና በጣም ጠንቃቃ እና ደግሞም ጀግና የሆነ ሰው እድሜው ጡረታ ሊቀርብ አካባቢ ምንድን ነው የሚሆነው? የወህኒ ጠባቂ ነው የሚሆነው። ማለት ቤተሰቡ ዘንድ ያርፋል እና የወህኒ ጠባቂ ሆኖ ይሾማል እና የጡረታ አይነት ስራ ነበር ድሮ። ኢትዮጵያም ውስጥ እንደዛ ነበረ። እኔ ጎጃም ታስሬ በነበረበት ጊዜ የወህኒ ቤቱ ጠባቂ ኮሎኔል ነበር፣ የጦር አዛዥ ነበረ። በኋላ እድሜው ገፋ ሲል የጎጃም ወህኒ ቤት ጠባቂ ተደርጎ ትራንስፈር ተደርጎ ነበር እና ልክ እንደዚህ አይነት ሰው የነበረ ሰው ነው። ጦር ሜዳ ላይ ሰው ደሙ ሲፈስ፣ ሲገደል፣ ሲገዳደል ያየ ሰው ነው ያስገደለ፣ ራሱም የገደለ አይነት በጣም ጨካኝ አይነት ህይወት ይመራ የነበረ ሰው ነው። ደግሞም እስር ቤት ውስጥ እንደዚህ አይነት ነገር ቢከናወንና እስረኞች ቢያመልጡ የሚመጣበትን ነገር ያውቅ የነበረ ሰው ነው እና እዚህ ጋ ፈርቷል፣ ደንግጧል፣ ተንቀጥቅጧል። እና እስረኞቹ ያመለጠ መስሎት ራሱን ሊገድል ነው የተዘጋጀው። እና እስረኞቹ ቢያመልጡ ምንድን ነው የሚሆነው? ይታሰራል፣ እሱ ራሱ በእነሱ ምትክ ምናልባትም ወዲያውኑ ሊገደል ይችላል። እዚህ ሐዋርያት ሥራ ምዕራፍ 12 ላይ ምን ሆኗል? ጴጥሮስ እስር ቤት ታስሮ ነበር። ከእስር ቤት ውስጥ መልአክ ከታስ በእስረኞች መካከል ታስሮ መልአክ አንቅቶት እስሩ ወድቆ አውጥቶታል። የወህኒው በራሱ መልአኩ ሲቀርብ ተከፍቶለት እና በኋላ በማግስቱ እስረኞች የእስር ቤቱ ጠባቂዎችና ወታደሮቹ ከጴጥሮስ ጋር የነበሩት ተመርምረው ተገለዋል። ልክ እንደዚህ አይነት ነገር ያጋጥመኛል ብሎ ያሰበ ሰው ነው ይሄ ሰው። ምናልባትም ያንን ታሪክም በደንብ ያውቅ ይሆናል እና አሁን በዚህ አስደንዳጭ በሆነ ሁኔታ ውስጥ ነው ያለው እና አንዳንድ አስጊም ሁኔታዎች አሉት። ያመለጡ እስረኞች የሚፈጥሩት ችግር ከተማ ውስጥ ቢወጡ፣ ነፍሰ ገዳዮች፣ የፖለቲካ እስረኞች ቢወጡ የሚመጣው ችግር የሚመጣው ትርምስ ሁሉ ፊትለፊቱ ላይ የታየው ይመስለኛል እና ከዚህ የተነሳ አንድ ነገር ብቻ ነው ከነዚህ ሁሉ ጭንቀቶች ሊገላግለው የሚችለው ምንድን ነው? ራሱን መግደል ነው የሶሳይድ ኮሚት ማድረግ እንደሚባለው ነው እና በጣም ፈርቷል። ስለዚህ በእንደዚህ አይነት ጊዜና ቀን ሊያደርግ የተማረውን ነገር ሊያደርግ ነው። አሁን ለምንድን ነው ይህንን ያልኩት? አንዳንድ የጦር አንዳንዶች አይደለም ብዙ የጦር ሰራዊቶች በድሮው ጊዜ በአሁኑ ጊዜ ምን አይነት ትምህርት እንደሚሰጥ አላቅም፣ ግን በድሮ ጊዜ ድል ሊደረጉ ሲሉ ሊሸነፉ ሲሉ የሚያደርጉት ነገር አለ። ምስጢር እንዳያወጡና የጠላትን ጦር የጠላት ጦር መጠቀሚያ እንዳይሆኑ ደግሞም በመማረክ ውርደት ውስጥ እንዳይገቡ ራሳቸውን የሚገሉበት ዘዴ ይነገራቸው ነበር እና ይሄ ሰውዬ ለዚህ ነው ሰይፉን መዞ ማንን ሊገል ነው? ራሱን ሊገል ነበር። ልክ በዚህ ሰዓት ነው፣ በጭንቀት እንደዚህ አይነት ውሳኔ ሊወስን ባለበት ሰዓት ከውስጥ ከውስጥ እግዚአብሔር በጳውሎስ በኩል ተመልክቶት ምንድን ያለው ጳውሎስ፣ ሁላችን ከዚህ አለን፣ በራስ ላይ ክፉ ነገር አታድርግ ብሎ ጮኸ። ይሄ ለአንድ ስብከት ርዕስ የሚሆን ቃል ነው። በራስ ላይ ክፉ ነገር አታድርግ ሰዎች በራሳቸው ላይ ክፉ ነገር በማድረግ የታወቁ ናቸው። በኃጢአተኝነትና በኃጢአት ስሜት ውስጥ በመግባት እና እግዚአብሔር ከእንደዚህ አይነት ነገር አገደው ሰውየውን። ልክ ሰይፉን ዘርግቶ ራሱን ለመግደል ሲል ይሄ ድምፅ ሲመጣ እጁን ቀጥ ያደረገው ነው የሚመስለኝ እኔ። ይሄ ድምፅ በእርግጥ የእግዚአብሔር ድምፅ ነው፣ የርኅራሄ ድምፅ ነው፣ የምህረት ድምፅ ነው። እግዚአብሔር እንደዚህ ያለው ነው የሚመስለኝ እኔ። ያንተ መሞት አልፈልግም አሁን የይቅርታና የምህረት ሰዓት ነው። እና የፍቅር ድምጼን ስማ፣ በራስ ላይ ክፉ ነገር አታድርግ፣ ተመለስ የሚል ድምፅን ነው እግዚአብሔር እየተናገረ ያለው። እና ይሄ የእግዚአብሔር ድምፅ ነው ወገኖች። አሁን እኔ ይህንን ነገር የምናገርበት ምክንያት እግዚአብሔር የሚባለው አምላክ የሰዎችን ህይወት ከቆሻሻ ህይወት፣ ካረመኔ ህይወት፣ በኃጢአት ከተጨመላለቀ ታሪክና ህይወት በገዛ ቸርነቱና ምረቱ ጠርቶ የሚለውጥ አምላክ እንደሆነ እንድናስብ ነው እና ይሄ ድምፅ ከሰማ በኋላ የወህኒ ቤቱ ጠባቂ ህይወቱን በአጭሩ ነው የገለጽኩት። ምንድን ያደረገው ጥያቄ ነው የጠየቀው። ልቡ ተነክቷል። አንድ የሆነ አስደናቂ ነገር በልቡ ውስጥ ገብቷል። ይሄ በራስ ክፉ አታድርግ የሚለው ጩኸት ብዙ ነገር ያሳየው ነው የመሰለኝ እና ጥያቄ ጠየቀ። ምንድን ያላቸው መብራትም ለምኖ ቁጥር 29፣ ወደ ውስጥ ሮጠ ወደ ጳውሎስና ወደ ሲላስ ልብ በሉ። ቅድም ትናንትና ማታ ሌሊት ገና ከመጀመሩ በፊት ልብሳቸው ተገፎ ተደብድበው ደም በደም ሆነው ጠብቃቸው በደንብ ተብሎ ሲሰጠው በእግር ብረት አስሮ በዛ በእንጨት ብረት ውስጥ ነው የጣላቸው። እንደዛ ጣላቸው። ሰዎች እግር ስር ተደፋና ምንድን ያላቸው ወደ ውጭ አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል? የሚል ጥያቄ ጠየቃቸው። እና በጣም የሚገርም ጥያቄ ነው ይሄ። እንደዚህ አይነት ጥያቄ የሚጠይቅ ሰው መጀመሪያ የጥያቄውን ይዘት ልናገር፣ እድን ዘንድ ምን ማድረግ ይገባኛል የሚል ጥያቄ ነው። በእርግጥ ልቡ ከተነካ የሚወጣ ጥያቄ ነው። ልቡ በእግዚአብሔር መንፈስ፣ በእግዚአብሔር ቃል፣ በእግዚአብሔር እውነት፣ በእግዚአብሔር ኃይል የአንድ ሰው ልብ ሲነካ ኃጢአተኛ ሁል ጊዜ የሚጠይቀው ምንድን ነው ማድረግ ያለብኝ ለመዳን እድን ዘንድ ምንድን ነው ማድረግ ያለብኝ ማድረግ የሚገባኝ ይሄ የሚገባኝ የሚለው ቃል እድን ዘንድ ምን ማድረግ ይገባኛል የሚለው ቃል ግዴታ ነው በቃ ይሄ እናንተ የምትሉትን ለመዳን የሚያስፈልገኝን አድርግ የምትሉኝን ነገር ማድረግ መስት ነው ግዴታዬ ነው በቃ አደርገዋለሁ ብሎ የቆረጠ አይነት ጥያቄ ነው ግን እኔ አንዳንድ ነጥቦችን ይህን ጥያቄ በተመለከተ ማስቀመጥ ፈልጋለሁ። አንደኛ የጥያቄው ጠቀሜታ ነው። ይሄ ጥያቄ በጣም ጠቃሚ ነው። ከማንኛውም ምድራዊ ጥያቄ የተለየና የበለጠ ጥያቄ ነው። ምክንያቱም የብዙ ሰዎች ጥያቄ ኦፍኮርስ ይሄ ጠቃሚ አይደለም ማለት አይደለም። ብዙ ሰዎች ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን፣ የት እንኖራለን፣ ምንድን ነው የሚሆነው፣ ነገ ተነጎዳ የሚል ስጋት ነው ያላቸው ውስጣቸው። እንዴት ነው መዳን የሚገባኝ የነፍሴ ጉዳይ እንዴት ነው ነፍሴ እንዴት ነው የሚድነው የሚለውን መሰረታዊና ዋና ጥያቄ መጠየቅ ብዙ ሰዎች አያውቁበትም። ይሄ ሰውዬ ግን በዛን ሰዓት ትክክለኛ ጥያቄ ነው የጠየቀው። ጥያቄው ስለ ነፍሱ መዳን ነው። ከሁሉ የበለጠ ጥያቄ ነው። መጽሐፍ ቅዱስ ስለ ነፍስ ሲናገር፣ ነፍስ በምድር ካለው ነገር ሁሉ፣ በሰማይም ካለው ነገር ሁሉ የበለጠ ዋጋ ያላት ነገር ናት። የእናንተ ነፍስ፣ የእኔ ነፍስ። ለዚህ ነው ጌታ ኢየሱስ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ዓለም ውስጥ ያለው ብሩ፣ ወርቁ፣ ሀብቱ፣ ስልጣኑ፣ ዝናው፣ ታዋቂነቱ ሁሉ ቢሰጠውና ነፍሱን ቢያጎድል ምን ይጠቅመዋል ነው ያለው። ነፍስ ከምንም ነገር የበለጠች ነገር ናት። የእኛ ነፍስ ማለት ነው። ውስጣችን ያለች ናት እና ዘላለማዊ ናት ደግሞ ጊዜያዊ አይደለችም። ይሄ ስጋችን አንድ ቀን ስንሞት ነፍሳችን ከስጋችን ይለይና ስጋችን ይበሰብሳል። ነፍሳችን ግን ወይ ወደ ሲኦል ወይ ወደ መንግስተ ሰማይ ነው የምትሄደው። ለዚህ ነው ክርስትና በጣም አስፈላጊ የሆነ ጠቃሚ የሆነ ትክክለኛ የሆነ መልስ ለነፍስ የሚሰጠው እና ጥያቄው የነፍስ መዳን ጉዳይ ነው። ሰው ሁሉ እኔ ላለውኝ ይህንን ጥያቄ መጠየቅ አለበት። ልጆችም፣ አዋቂዎችም፣ ምሁራንም ማንኛውም ሰው በምድር ላይ እንዴት ነው ከእግዚአብሔር ጋር የምታረቀው? ዘላለም የሚባለውን ነገር የት ነው የማሳልፈው? ኃጢአቴ ይቅር የሚባልልኝ እንዴት ነው? እኔ ኃጢአተኛ ነኝ። ይህ እነዚህ ጥያቄዎች በጣም ወሳኞች ናቸው። ስለዚህ ምን አለ? መጣና እግራቸው ፊት ተደፋ። ከዛ በኋላ ወደ ውጭ አወጣቸው። ጌቶች ሆይ ብሎ ነው እንዳውም ትናንትና ማታ እንደ ቆሻሻ እስረኛ የቆጠራቸው እንደ ወንጀለኛ የቆጠራቸውን ሰዎች አሁን እንደ እግዚአብሔር ሰዎች ቆጥሮ ጌቶች ሆይ እንድድን ምን ማድረግ ይገባኛል? እዘዙኝ አሳዩኝ የሚል አይነት ጥያቄ ነው። እኔ እዚህ የጥያቄውን አቀራረብ ትንሽ አስተያየት ልሰጥበት እሞክራለሁ። የጥያቄው አቀራረብ ከልብ ነው፣ እውነተኛ ነው፣ ከውስጡ ነው። እነ ጳውሎስ ያውቃሉ። የህይወቱን አጠቃላይ እውነታ ካየ በኋላ የቀረበ ነው። እግዚአብሔር አለ፣ ተአምር የሚያደርግ አንድ ቀን በፍርድ ፊቱ እቆማለሁ ፍጹም ፈራጅ ድንቅ አድራጊ አምላክ ነው የሚልም አስተያየትና አመለካከት ውስጡ ገብቶ ነው። ጠይቆ ዞር አላለም። እዛው ነው የቆመው። ይህንን ሀሳብ ያመጣሁበት ምክንያት አንዳንድ ሰዎች ጌታ ኢየሱስን ራሱን እንኳን ጠይቀውት መልስ ሳያገኙ ዞር ያሉ ሰዎች መጽሐፍ ቅዱስ ላይ ስላለ ነው ስላሉ ነው። ለምሳሌ ጲላጦስን እንደ ምሳሌ እዚህ ጋር አስቀምጨዋለሁ እና ጲላጦስ አንድ ጊዜ ጌታ ኢየሱስ ሊሰቀል፣ ህዝቡ አሳልፎ እንዲሰቀል ለጲላጦስ እንዲፈርድበት በሰጡት ጊዜ ዮሐንስ ወንጌል ምዕራፍ 18 ላይ ጌታ ኢየሱስ እንዲህ ብሏል እኔ ለእውነት ልመሰክር ስለዚህ ነው የመጣሁት ብሎ ሲናገር ጲላጦስ ደነገጠ እና እንደዚህ የሚል ጥያቄ ጠየቀው፣ እውነት ምንድን ነው ብሎ ጠየቀው። ከዛ እውነት ምንድን ነው ብሎ ጠይቆ ጌታ ኢየሱስ መልስ ሳይሰጠው ዞር ብሎ ወደ ሌላ ቢሮ ውስጥ ገባ። እንደዚህ አይነት ጥያቄ አይደለም እዚህ ጋር ያለው። እድን ዘንድ ምን ማድረግ ይገባኛል ብሎ ዞር አላለም። እድን ዘንድ ምን ማድረግ ይገባኛል ብሎ እስከሚናገሩ መልስ እስከሚሰጡ ድረስ እዛ ቦታ ቆሞ ነው የምንመለከተው። እና አስደናቂ የጥያቄ አቀራረብ ነው እለዋለሁ። እጅግ በጣም አስፈላጊ ጥያቄ ነው። የማይገባ ክርክርና ተቃውሞ ውስጥ አልገባም። እውነቱ ሲገለጥ መዳን ነው የሚገባኝ፣ በቃ መዳን ነው የሚገባኝ። የአባቴ የእናቴ፣ የሀገሬ፣ የትውልዴ ሃይማኖት ምናምን የሚል ነገር ውስጥ አልገባም። ቀጥታ እድን ዘንድ ምን ማድረግ ነው የሚገባኝ? ይሄ ጥያቄ መልሱ ምንም ይሁን ምን ለማድረግ የቆረጠ አይነት ሰው ጥያቄ ነበር። አንዳንድ ጊዜ እንዲህ አይነት ጥያቄ በህይወታችን በእግዚአብሔር ፊት መጠየቅ ያስፈልገናል። አንዳንዶች ጥያቄ ጠይቀው መልስ ሳያገኙ ትኩረት ሳይሰጡ ዘወር ይላሉ። እኛ ግን እግዚአብሔር ፊት መተን ትኩረት ሰተን ጥያቄያችን እስከሚመለስ በእግዚአብሔር በአምላካችን ፊት ሆነን እግዚአብሔር ጥያቄያችንን መልሶ በደስታ በሰላም ወበህይወታችን ልንኖር ይገባናል። ይህንን አያለሁኝ እና ቀጥሎ ግን የጳውሎስና የሲላስ መልስ በጣም አስደናቂ ሆኖ አግኝቸዋለሁ። ምንድን ነው ያሉት? እዚህ ቁጥር 29 ላይ ይህን ጥያቄ ከጠየቀ በኋላ ቁጥር 31 ላይ ምንድን ያሉት? በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦችም ትድናላችሁ፣ አሉት። እቅጩን፣ ወደ ግራ ወደ ቀኝ የለም። የመዳንን መንገድ ነው የነገሩት። በጌታ በኢየሱስ ክርስቶስ እመን፣ አንተም ቤተሰቦችም ትድናላችሁ። መዳን አይደል የፈለግከው? እምነት ነው መልሱ። በጌታ በኢየሱስ እመን። እምነት ያስፈልግሃል። በማ በሚታመነው እሱ ማን ነው? ጌታ ኢየሱስ ነው። እና መልሱ ግልጽና ቀጥተኛ ነው። እኔ ይህንን በተመለከተ የምናገረው ክርስትና የሚባለው እምነት በዓለም ካሉ እምነቶች ሁሉ በጣም ግልጽ፣ በጣም ቀጥተኛ የሆነ እምነት ነው። የሰው ህይወት ጥያቄ አለበት፣ ችግር አለበት። ሰው ከአምላኩ ከእግዚአብሔር ጋራ ተጣልቷል፣ ኃጢአተኛ ነው። ሰው የዘላለም ፍርድና የዘላለም ኩነኔ የሚገባው ነው። ስለዚህ እግዚአብሔር የሚባለው አምላክ ሰውን ለማዳን ባቀደው ዕቅድ መሠረት ክርስቶስ ኢየሱስ ጌታችንን ከድንግል ማርያም ተወልዶ በመስቀል ላይ ተሰቅሎ ለሰዎች ኃጢአት እዳቸውን እንዲከፍልላቸው ተሰጥቷል። ሰዎች እሱን ካመኑ ሙሉ በሙሉ ከኃጢአታቸውና ከበደላቸው ነፃ ይሆናሉ፣ ይድናሉ። ይሄ ነው በቃ ቀጥተኛ ነው። አንዳንድ ሰዎች በማይገባ ተቃውሞና በክርክር በጣም ግልጽ በሆነው እውነት ላይ ጨለማዊ ጥርጥርን መዝራት ይፈልጋሉ። አሁን እኛ ባደግንበት ሀገር እንደዚህ አይነት ነገር ሲደረግ አይተናል። ዝም ብሎ የማይገባ ተቃውሞ ግልጽ የሆነውን መልእክት ለማጣመም ትምክተኞች ራሳቸውን ለማጽደቅ የወንጌል እምነት የማሰናከያ ድንጋይ ሆኖባቸዋል። ራሳቸውን ለማጽደቅ የሚፈልጉ ሰዎች እኔ የሃይማኖት ስርዓቶችን ወይም ደግሞ አንዳንድ ነገሮችን በማድረግ ነው ምድ ነው እኔ ይሄን ሰርቻለሁ ያን አድርጌለሁ፣ በማለት ራሳቸውን ለማጽደቅ የሚፈልጉ ሰዎች ይሄ ግልጽ የሆነ እምነት ማሰናከያ ሆኖባቸዋል። ለትውታንና እውነትን ለማየት በእግዚአብሔር ልባቸው የተነካባቸው ሰዎች ግን በእውነት ይሄ የወንጌል እምነት ከጠራራ ፀሐይ ይልቅ የሚያበራ ነው የሚሆንላቸው። ስለዚህ የነ ጳውሎስ መልስ ምንም አይነት ቅድመ ሁኔታን አላስቀመጠም። እንደዚህ ብታደርግ፣ እንደዛ ብታደርግ፣ ወይ እዚህ ቦታ ብትሄድ፣ እንደዚህ እንደዚያ አይነት ነገሮች ብታስቀምጥ፣ ብትሰጥ ትድናለህ አላሉትም። ብቻ በቀጥታ እመን በኢየሱስ ክርስቶስ አንተም ቤተሰቦችም ትድናላችሁ። መልካም ስራዎች ብትሰራ አላሉትም። ይህንም ብታደርግ ያንም ብታደርግ ክርስቶስ ይቀበልሃል፣ እንደኛ አይነት ህይወት ይኖረሃል አላሉትም። የተባለው በክርስቶስ ኢየሱስ ብቻ እመን። ለኃጢአተኞች የሞተው እሱ ነው። ደሙን ለኃጢአተኞች ዋጋ ይሆን ዘንድ የእግዚአብሔርን ቁጣ ለማስታገስ የደሙን ያፈሰሰው እሱ ነው። ከእግዚአብሔር ጋር ፍጹም በሆነ መንገድ ሊያስታርቀን የሚችለው ጌታ ኢየሱስ ክርስቶስ ብቻ ነው። በእሱ በኩል ብቻ ነው ወደ እግዚአብሔር መቅረብ የሚቻለው። እግዚአብሔር አምላክ ነው። የሰዎችን ሕይወት ሊባርክ ፈቃደኛ ነው። ሊቀበለን ፈቃደኛ ነው። አዲስ ሕይወት ሊሰጠን፣ አዲስ ልብ ሊሰጠን እግዚአብሔር ፈቃደኛ ነው። አዲስ ተፈጥሮ ሊሰጠን ፈቃደኛ ነው። ግን መንገዱ በማን በኩል ነው? በክርስቶስ ኢየሱስ በኩል ብቻ ነው። በክርስቶስ ኢየሱስ እመን። አንተም ቤተሰቦችም ትድናላችሁ። የእግዚአብሔር ምሕረት የእግዚአብሔር ሞገስ ወይም የእግዚአብሔር ጸጋ ለሰዎች የሚሰጠው በክርስቶስ ነው። ግን አንዳንድ ሰዎች የእግዚአብሔርን ምሕረት፣ የእግዚአብሔርን ሞገስ፣ የእግዚአብሔርን ጸጋ በራሳቸው በሆነ ነገር ለመግዛት ይሞክራሉ። እና ሀሳቡ እዚህ ጋር ምንድን ነው? በሌላ በምንም ምድራዊ ነገር ወይም ተሻሽዬ ራሴን አሻሽዬ እመጣለሁ በሚል ሀሳብ አይደለም ምትድ ነው አሁኑኑ እንዳለህ ከነ ኃጢአትህ ከነ ርኩሰትህ ከነ ጭካኔህ በክርስቶስ ላይ እመን። ኃጢአትህን ይቅር ይልሃል፣ ደግሞም የደህንነትን ህይወት ይሰጥሃል። መልእክቱ በጣም ግልጽ ነው፣ በጣም ቀጥተኛ ነው። ወደ ክርስቶስ ተመልከት ነው የተባለው። አሁን እዚህ ጋር ማስታወሻ ላይ እንደምታዩት በብሉይ ኪዳን እስራኤላውያን በምድረ በዳ እየተጓዙ በነበረበት ጊዜ ኃጢአትን ሰሩ እና እግዚአብሔር በጣም አዘነ እነዚህ አይነት ኃጢአት የማይጠበቅባቸው ሰዎች ኃጢአት ሲሰሩ፣ ስለዚህ እግዚአብሔር በምድረ በዳ ውስጥ እባቦችን አዘዘና፣ እባቦች መርዛማ እባቦች እየነደፉ ብዙዎችን ሰዎች ገደሏቸው እና አሁን ሰው የኃጢአት ውጤት እንደዚህ የሚነድፍ መርዝ መሆኑን ካወቁ በኋላና ስቃዩ ሲሰማቸው ወደ ሙሴ ጮሆ እባክ ከእባቦች እግዚአብሔር እንዲያድነን ጸልይልን አሉ። ሙሴ ጸለ ምን አለው እግዚአብሔር የነሐስ መስቀያ ስራና የነሐስ እባብ ስራና በመስቀያ ላይ ስቀለው። ያንን እባብ የተመለከተ በሙሉ ይድናል ብሎ አዘዘው እና በጣም ቀላል ነው። ወድቀው ባለቅ እያማቀቁ ሊሞቱ ባሉበት ቦታ ሁሉ ብቻ አይናቸውን ቀና አድርገው እባቡን ማየት ነው፣ የተሰቀለውን እባብ እና ይሄ የብሉይ ኪዳን የክርስቶስ ኢየሱስ መሰቀል ምሳሌ ነው። ማንም ኃጢአተኛ ወደ ተሰቀለ ወደ ክርስቶስ ኢየሱስ ቀላል ነው፣ በእምነት ቢመለከት እሱን ቢያይ በእሱ ላይ ቢያርፍ ልቡን ቢያሳርፍ እግዚአብሔር ይቅር ይለዋል። እስራኤላውያን ብዙዎቹ ከእንደዚህ አይነት ንድፋት በእምነት ድነዋል። እግዚአብሔር እየተመሰገነ ይሁን። ይሄ መልእክት ይሄ መልስ የጳውሎስና የሲላስ መልስ ብቁነት ያለው ነው። ይሄ ብቁነት ያለው ነው ከማለቴ በፊት አንድ አንድ ሀሳብ አስቀምጫለሁ። አንዳንድ ሰዎች ክርስትናን በጣም ውስብስብ ያደርጉታል። ነገር ግን አይደለም። በጣም ግልጽ፣ በጣም ሲምፕል። እራሱ አምልኮ በጣም ውስብስብ ያደርጋሉ። አንዳንድ ቦታ አንድ ሰዓት ሙሉ ቆሞ ሰዎች እንዲዘምሩ ያደርጋሉ። አስፈላጊ አይደለም፣ ውስብስብ አይደለም ክርስትና። እግዚአብሔርን እናመልከዋለን፣ እንደ ቃሉ መዝሙር እንዘምራለን፣ ቃሉን እንሰማለን፣ እምነታችንን በክርስቶስ ላይ እናደርጋለን። ክርስቶስ ኢየሱስ ጌታችን ደግሞ እያንዳንዳችንን በመንፈስ ቅዱስና በኃይሉ ይባርከናል። ጤናማ መንፈሳዊ ሕይወት ጤናማ ምድራዊ ሕይወት እንዲኖረን ያደርጋል። ዓላማ ያለው ትርጉም ያለው ኑሮ እንድንመራ ያደርገናል። ማንንም ሰው እግዚአብሔር የተደገፉትን ማንንም ሰው ሲጥላ ይቼ አላቅም አይጥለንም። እና መልሱ እነዚህ ጳውሎስና ሲላስ የሰጡት መልስ ብቁነት ያለው ነው። አሁን ይህንን እንደዚህ ብዬ ነው ማስረዳው። ተመልከቱ፣ የእግዚአብሔር ቃል ሁል ጊዜ ሰዎች የሚያምኑትና የሚደገፉበት ከሆነ በህይወታቸው ውስጥ የሚሰራ ቃል ነው። በጳውሎስና በሲላስ የተነገረው ቃል ልክ በሁለት ወገን እንደተሳለ ስለታም ሰይፍ ሆኖ ነው። ማለትም በዚህም በኩል በዚህም በኩል የሚቆርጥ አይነት እና ልክ እንደዛ ነው ውስጡ ገብቶ በሰውየው ውስጥ ገብቶ ታላቅ የሆነ ለውጥን ነው ያደረገው እና ብቁ ነው የእግዚአብሔር ቃል። ባለፈው ሳምንት እንዳየነው ሊዲያ እግዚአብሔር ልቧን ከፈተላትና ጳውሎስ የሚናገረውን ነገር ታዳምጥ ዘንድ እግዚአብሔር ልቧን በከፈተላት ሰዓት ልብ ልክ ልቧ ተከፍቶ ቃሉን ስሰማ ቃሉ በመንፈስ ቅዱስ ኃይል አማካኝነት በውስጧ ለውጥ አመጣ። ስለዚህ የሰዎችን ነፍስ ከሞት ወደ ህይወት፣ ከጨለማ ወደ ብርሃን ማምጣት የሚችል ብቃት ያለው ቃል ነው የእግዚአብሔር ቃል። እኔ ባለፉት ሶስት ሳምንታት አንድ ድንቅ ነገር ነው ያየሁት። እዚህ የቆንጂት ጓደኛ የሆነች አንዲት ሴት አለች እና እዛ ቡና ስጠጣ እነ ቆንጂት ጋር እና ቴዎድሮስ ጋር በባሏ በጣም እየጠጣ ሴትዮዋ እንደምትቸገር ዩዝለስ እንደሆነ እና በጣም እንደምታለቅስ ነገረችኝ እና ስልኳን ስጭኝ ደውዬ ላናግራት አልኳት። ደወልኩለት ደወልኩላት ሰውየው እንዲመጣና እንድጸልይለት እና ስለ ጌታ እንድመሰክርለት እና ከዛም ሮብ ቀን በማክሰኞ ነው ሮብ ቀን እንመጣለን ብለው ነበር ሳይመጡ ቀሩ። ምክንያቱም ጠዋት ተነስቶ ብን ብሎ ጠጥቶ ሰክሯል። በቃ ዩዝለስ ነው የሆነው እና ከዛ እኔ ዝም ብዬ ብቻዬን ጸለይኩኝ። ሐሙስ ጠዋት ግን ለሊት እኔ በሬዲዮ አስተምር ነበር። እያስተማርኩ ስልኩን አየሁኝ። ከዛ ስልኩ ካለቀ ማስተማሬን ስጨርስ ደወልኩላቸው እና እኔ ዛሬ አንድን ሳላይ አላድርም እመጣለሁ፣ እመጣለሁ፣ አሁን እመጣለሁ አለ። ከዛ መጣ። እዚህ ቢሮ ውስጥ ቁጭ ብለን ተነጋገር። ስለ ጌታ ነገርኩት፣ ስለ ቃሉ ነገርኩት፣ ጌታ ብቻ እንደሆነ የሚያድነው። እንደውም እሱ የሚያስበው ናይጄሪያ ሄዶ ይሄ ናይጄሪያ የሚጸልየው ሰው ጋር ገንዘብ ሰብስቦ እዛ ሄዶ እንዲጸልይ ነው የሚያስቡ እንዲድን። ግን እኔ ነገርኩት እዛም መሄድ አያስፈልግህም፣ ምክንያቱም ኢየሱስ እዛ አይደለም የሚገኘው እዚህ ነው ጌታ ኢየሱስ ያለው አይደል። እና አብረን ጸለይ። እያለቀሰ ጸለ ውና ከዛ ወዲህ ንጹህ ሰው ነው። አሁን ስራ ገባ። መጠጥ የሚባል ነገር በህይወቱ አቆመ እና ባለፈው ሳምንት መታ ስትነግረኝ አሁን በጣም ደስተኛ ህይወት እየመራን ነው አለች። እና ዛሬ ከነልጆቻቸው እዚህ ነበሩ። ሳምሪ ማየታቸው አለች። እና ምን ልላችሁ ፈልጌ ነው የእግዚአብሔር ቃል ብቁ ነው። በሰው ህይወት ውስጥ ለውጥ ማምጣት የሚችል ነው። ይህንን ዩዝለስ የሆነ ሰው ከዛ ከመጠጥ ሱስ ውስጥ ከነበረበት ሁኔታ በአንድ ሰዓት በአንድ ደቂቃ ውስጥ ነቅሎ አውጥቶ መለወጥ እኔ ነኝ የምችለው። ይህንን ጳውሎስ ይችላል? አይችልም። ማንም ሰው አይችልም። ማንም ዶክተር አይችልም። እግዚአብሔር ብቻ በሰው ህይወት ውስጥ እንደዛ አይነት ለውጥ ማምጣት ይችላል። ስለዚህ የእግዚአብሔር ኃይል፣ የእግዚአብሔር ስልጣን፣ የእግዚአብሔር ቃል ብቁ ነው ልላችሁ፣ መልሱ ብቁ መልስ ነው። እኛ ምን እንለዋለን? በዚህ በቲዎሎጂው አለም ኤፌክቲቭ ነው፣ ኤፌክቹዋል ነው፣ ብቁ ነው። በሰው ህይወት ውስጥ ስራ የሚሰራ ነው። እና ተመልከቱ፣ በመለወጡ ሰውየው አስደናቂ ለውጥ፣ የባህሪ አመለካከት ለውጥ መጥቶበታል። አሁን ትንሽ ውድድር መስራት አለብኝ፣ ንጽጽር። ቅድም እስረኞቹ ሲሰጡት የነበረውን ሁኔታ ተመልከቱ። ወዲያው እያመናጨቃቸው እግር ብረቱ እዛ እንጨት ብረቱ እንጨት ማሰሪያ ውስጥ እግራቸው እንዲገባ አድርጎ ውስጠኛው እስር ቤት ነው የላካቸው። አሁን ግን ተለወጠ ሰውየው የእግዚአብሔር ሐሳብ የእግዚአብሔር ኃይል የእግዚአብሔር ቃል ለወጠው። እና ሰዎቹን ይዞ ወጥቶ አውጥቶ ይዟቸው ወጥቶ ቤቱ ወሰዳቸው። ምን እንዳደረገ ታውቃላችሁ? ይሄ በጣም ጽዩፍ የሆነ ሰው ሰውን ከመጤፍ ማለት በጣም የሚንቅ የነበረ ሰው ወታደር ነበር ብያችኋለሁ። እና በቤተሰቡ ሁሉ ኩራቱ ትምኪቱ የታወቀ ሰው። አሁን ቤተሰቡ ራሳቸው እያዩ የእነዚህን የእስረኞች ቁስል ማጠብ ጀመረ። አይገርማችሁ? ተመልከቱ፣ ምንድን ነው የሚለው? ቁጥር 31 እንደዛ ካሉት በኋላ ለእሱና ለቤተሰቡም ላሉት የእግዚአብሔርን ቃል ነገሯቸው፣ ሰበኩላቸው። በሌሊት በዛ ሰዓት ቁስላቸውን ወስዶ አጠበላቸው። ክርስትና የባህሪ ለውጥ ሁሉ የሚያመጣ ነው። ይገርማቸዋል። ትዕቢተኛ የነበረው ሰው ትሁት ይሆናል። ይሄ ሰውን የሚንቅ የነበረ ሰው ሰው የሚወድ ሰው የሚያከብር ይሆናል። የማይሰማ ታዛዥ ያልነበረው ሰው ፍጹም ታዛዥ ይሆናል። የሚገርም የሚገርም አይነት ለውጦች እኔ ያውቃለሁ እዚህ ባገልግሎት ዘመኔ በነበርኩበት ባሳለፍኩት ጊዜ እግዚአብሔር ልዩ እውነተኛ ለውጥ ነው በሰው ህይወት ውስጥ የሚያመጣው። እና እኔ ታዲያ እንደዚህ ይላለሁኝ ወንጌላችን በጣም ኃይለኛ ነው፣ የሚለውጥ ኃይል አለው። ነፍስን ከጨለማ ወደ ብርሃን፣ ከሲኦል ወደ መንግስተ ሰማይ፣ ከፍርድ ወደ ነጻነት፣ ከእስራት ወደ ነፃነት፣ ህይወት ወደ ደስታ፣ ከጭንቀት የሚያወጣ ኃይለኛ የሆነ መልእክት ነው የእኛ ወንጌል። እና ሰዎች ወንጌልን ሲንቁ ወንጌልን ሲገፉ እኔ አዝንላቸዋለሁ። ወደማይገባ ወደማይረባ ህይወት እየዘቀጡና እየወረዱ እንደሆነ ግልጽ ነው። የሰይጣን መጫወቻ ወደ መሆን እየሄዱ እንደሆነ ግልጽ ነው። እና በጠባቂው የመለወጥ ምልክቶች አሳይቷል። አዎ። ለእነ ጳውሎስ የነበረው ምልክት አስተያየት ተለውጧል። ወደ ቤቱ ወስዷቸዋል። ምናልባትም በጣም ስስታም የሆነ ሰው ሆኖ የነበረ ሊሆን ይችላል፣ ግን ምግብ ቀርቦላቸው እንዲበሉ አደረገ። ቤተሰቡ ሁሉ እስኪደነቅ ድረስ የእሱ ለውጥ የሚያስደንቅ ነበር። ቤተሰቡ በሙሉ ወንጌል እንዲሰሙ ፈቀደ። ወንጌል ሰሙ፣ ሁሉም ተለወጡ፣ ሁሉም ተጠመቁ በዛን ሌሊት። የሚገርም ነው ይሄ ወንጌላችን። ብቁ ኃይል ያለው ስልጣን ያለው እውነተኛ ነገር ስለሆነ ነው። እግዚአብሔር ይመስገን። ስለዚህ በጌታ የመለወጥ ምልክቶች ምን ምንድን ናቸው? አንድ ሰው በእውነት በጌታ ሊለወጥ ይችላል? አዎ ሰው ሊለወጥ ይችላል። ይሄን መለወጥ የሚለውን በአማርኛ ከእንግሊዝኛ ኮንቨርሽን፣ ወይም ሪጄኔሬሽን ከተባለ ቃል የተወሰደ ነው እና ማለት አንድ ሰው በጌታ በኢየሱስ ክርስቶስ ኃጢአቱን ተናዞ በጌታ በኢየሱስ ክርስቶስ አምኖ እግዚአብሔር በውስጡ የሚሰጠው አዲስ ሕይወትና አዲስ ልብ ነው። ይሄንን ሲያገኝ ነው ሰው ተለወጠ የምንለው በሌላ ቋንቋ አዲስ ልደት ተብሎ ይታወቃል። ወይም ዳግመኛ መወለድ። ምልክቶች አሉት። በጠባቂው ህይወት ውስጥ የሆኑት ነገሮች በሙሉ የመለወጥ ምልክቶች ናቸው። ለደቀ መዛሙርቱ የነበረው አስተያየት፣ ለቤተሰቡ ወንጌል እንዲነገር ማድረጉ እና ደግሞ ከደቀ መዛሙርቱና ከ ክርስቲያን አማኞች ጋር አንድ ለመሆን ወደ መጠመቅ መሄዱ ተጠምቆ ከነሱ ጋር አንድ ከእግዚአብሔር ህዝብ ጋር መደባለቁን መመስከሩ በአደባባይ። ልክ ባለፈውም ሳምንት ስለ ሊዲያ ይሄንን ተናግሪያለሁ፣ በአደባባይ በቤተሰቦቿ መካከል እሷም ራሷ ቤተሰቦቿም አብረው ነው የተጠመቁት። እና ይሄ ምን ማለት ነው? እምነቴን በሰዎች ሁሉ ፊት ሳላፍር እገልጠዋለሁ። በቃ እኔ ለይቶልኛል ክርስቲያን አማኝ ሆኛለሁ። ይሄ ይሄንን ነው የሚያሳየው። ግን አሁን እዚህ ጋር በጌታ የመለወጥ ምልክቶች የሚለው ጋር ስናገር ሰውን የመለወጥ ኃይል ያለው ማ ብቻ ነው? እግዚአብሔር ብቻ ነው። ይሄ ጠጭ ነበረና ተለወጠ ያልኳቸውን ሰውዬ የነገርኩት እኔ አልለውጥህም። ናይጄሪያ፣ ቲቪ ጆሹዋ ምናምን የሚባል ማንም አገልጋይ ከሰማይ እሳት እንኳን የሚያዘንብ ሰው ቢመጣ እሱ ጋር ብትሄድ እሱ ሊለውጥህ አይችልም የሚለውጥ ማ ብቻ ነው እግዚአብሔር ብቻ ነው እግዚአብሔር ሰውን የሚለውጠው በመንፈሱና በኃይሉ ልባችንን ነፍሳችንን ህይወታችንን በመንካት ነው እግዚአብሔር ሲለውጥ ደግሞ ሰዎች ይለወጣሉ እግዚአብሔር ይመስገን ታሪካቸው ይቀየራል መጥፎነታቸው ይለወጣል። ክፉነታቸው ይቀየራል። ኃጢአት ማሰላሰልና ማሰባቸው አሁን በእግዚአብሔር ፈቃድ ውስጥ ይገባል። በእግዚአብሔር ያልተለወጠ ሰው ህይወት ሁልጊዜ በኃጢአት ውስጥ ነው የሚኖረው እና ከኃጢአት ወጥተን በእግዚአብሔር ጸጋና በእግዚአብሔር ኃይል ላይ ተደግፈን እግዚአብሔርን የምንከተል እንሆናለን። የተለወጡ ሰዎች እንደ እግዚአብሔር ቃል ይመላለሳሉ። የተለወጡ ሰዎች የእግዚአብሔርን ቃል ያነባሉ ሁልጊዜ እግዚአብሔርን ፊትለፊታቸው ያስቀድማሉ። ይጸልያሉ። እግዚአብሔር በጥበብ እግዚአብሔር በሞገስ እግዚአብሔር በምሕረት እንዲመራቸው ህይወታቸውን ይሰጣሉ። እግዚአብሔር ደግሞ እንደዚህ በተደገፉበት ሰዎች ላይ በምረቱ፣ በቸርነቱ፣ በጥበቃው እያገለገሉት ህይወታቸውን ሊመራ ፈቃደኛ ይሆናል። ይጠቀምባቸዋል። እኔ አምናለሁ ያ የእስር ቤት ጠባቂ ከተለወጠ በኋላ በፊልጵስዩስ ከተማ ወንጌል ተሰብኮ ሰዎች መዳን የጀመሩት በዛው ሳምንት አካባቢ ነው። እነ ሊዲያ ተለውጠዋል። ሌሎችም ትልልቅ ሰዎች ተለውጠዋል። ግን ይሄ ሰው እየተጨመረ እና መጀመሪያ የቤተ ክርስቲያን ሽማግሌ ከሆኑት ሰዎች መካከል፣ የእግዚአብሔር ቤት አገልጋይ ከሆኑት መካከል ይሄ አንደኛው እንደሆነ አስባለሁ። እና ቀጥሎ ወደ ማጠቃለያ ነጥብ ነው የምመጣው እና እንደዚህ ሶስት ነጥቦችን መናገር እፈልጋለሁ። ገና በጌታ ላ ያልተለወጣችሁ ካላችሁ ኃጢአታችሁን ብትናዘዙ፣ በጌታ በኢየሱስ ልክ እንደዚህ እንደ ወህኒ ቤቱ ጠባቂ ብታምኑ፣ በጌታ በኢየሱስ ክርስቶስ እመን አንተም ቤተሰቦቻችሁም ትድናላችሁ እንዳሉት ብታምኑ የመዳንን ኃይል ከጌታ ትቀበላላችሁ። እንዴት በነፃ ልጸድቅ እችላለሁ? እንዴት ይቻላል ይሄ የሚል ጥያቄ ካላችሁ ክርስትና ነፃ ነው ምንም ገንዘብ አያስከፍልም ከመለወጣችን በፊት የምንሰጠው ገንዘብ ጉቦ መማለጃ በእግዚአብሔር ፊት አይሰራም። ከተለወጥም በኋላ በእርግጥ ራሳችንን ሰጥተን እግዚአብሔር ይጠቀምብናል እግዚአብሔር ይመስገን እና የነፃ እምነት ነው። በነፃ ነው መጽደቅ የምንችለው እንዲሁ ነው የምንጸድቀው በጌታ ቸርነት። ጽድቅ በራሳችን መንገድ ሊገኝ አይችልም። ጽድቅ የሚገኘው በጌታ በራሱ መንገድ ብቻ ነው። ምክንያቱም ሮሜ 3 23 ላይ የእግዚአብሔር ቃል ምን ይላል? ሁሉ ኃጢአትን ሰርተዋል የእግዚአብሔር ክብር ጎሏቸዋል። ስለዚህ እንዳውም ሮሜ 3 ከቁጥር 11 ጀምሮ ሁሉ የማይጠቅም ጻድቅ የሚባል አንድ እንደሌለ በክርስቶስ ኢየሱስ ካልዳነ ሰው ሊጸድቅ አይችልም። እውነተኛ አማኞች ለሆናችሁ እምነታችሁን ኑሩት፣ በተግባር ኑሩበት። በጌታ ጽኑ። ጌታ ኢየሱስ ክርስቶስን ውደዱ። ሁል ጊዜ ጸልዩ፣ ሁል ጊዜ አንብቡ። ጌታ ከእናንተ ጋር ይሆናል፣ ይመራችኋል። በእውነት ይጠብቃችኋል፣ ይጋረዳችኋል። ጌታ ኢየሱስ ክርስቶስ በእሱ የምታምኑ ሰዎች ከሆናችሁ በሕይወታችሁ ዘመን ሁሉ አይጥላችሁም። ቃል ገብቷል። አልጥልህም ከቶም አልተውህም ብሎ አንድ ፖሊካርፕ የሚባል የቤተ ክርስቲያን የደቀ መዛሙርቱ የዮሐንስ ደቀ መዝሙር ነው የሚባል በጣም ሽማግሌ ሆኖ በሰማንያ ምናምን ዓመቱ ሮም ከተማ ውስጥ ተይዞ ሊገደል አደባባይ ቀርቦ ነበር እና ምን አሉት? እነዚህ ነብሮች፣ አንበሳዎች ሊበሉት መሃል ስቴዲዮም መሀል አቁመው ይሄንን ኢየሱስ የምትለውን ብትክድ አሁን እንለቅሃለን እና ትልቅ ማንሽን ቤት እንሰጥሃለን እንደ ፈለክ መኖር ትችላለ አንተ ሽማግሌ እና ይህንን ኢየሱስን የማትክድ ከሆነ ግን ተመልከት፣ እነዚህ ነብሮች ይበሉሃል ብለው ሲሉት እንደዚህ ነው ያላቸው በሕይወቴ ዘመን ሁሉ የተከተልኩትን አንድም ቀን ክፉ ያላደረገብኝን አንድም ቀን ክፉ ያላደረገብኝን ኢየሱስን አልክድም ነው ያላቸው። አዎ አንድም ቀን በሕይወታችሁ ዘመን ክፉ አያደርግባችሁም ጌታ ኢየሱስን ብትከተሉት፣ እስከ መጨረሻ እያጸናችኋል፣ ይጠብቃችኋል። ታማኝ ነው። ያልጣሉትን የማይጥሉትን አይጥልም። እግዚአብሔር ይመስገን። ስለ ቃሉ እግዚአብሔር እናመሰግናለን እና በመጨረሻ ባለፈው ሁለት ሳምንት ወይም ሶስት ሳምንት የዘመርነውን ይህንን መዝሙር ዘምረን